The voice of a man! በኦሮሚያ ክልል ግድያና የተቃውሞ ሰልፍ በየቀኑ እየተሰማ ነው። በምዕራብ ሐረርጌ ዞን ባህዊ ጉዲና ዳሮ ለብ ወረዳዎች ውስጥ ሀያ ዘጠኝ የኦሮሞ ብሔረሰብ አባላት እንዲሁም ሰላሳ ሁለት የሶማሌ ብሔረሰብ አባላት ህይወት መጥፋቱና በሁለቱ ክልሎችና በመንግስት አካላት መካከል መፋጠጥ መኖሩን የሚያመላክቱ መረጃዎች እየወጡ ነው። የኦሮሚያ ክልል ግጭቱ የተፈጠረው የሶማሌ ልዩ ፖሊስ ድንበሩን አልፎ ገብቶ በጀመረው ጦርነት ነው ሲል የሶማሌ ክልል ደግሞ የጅምላ ጭፍጨፋ ነው ብሎታል። ጠቅላይ ሚኒስትር ኃይለማርያም ደሳለኝም በጅምላ የተፈጸመ ግድያ ነው ብለውታል። በኢትዮጵያ የተቃውሞ እንቅስቃሴ በስፋት መካሄድ ከጀመረባቸው ክልሎች አንዷ ናት ኦሮሚያ። ባለፉት ሁለትና ከዚያም በላይ ዓመታት በክልሉ ግድያና ሞት፣ ግጭት፣ አካል መጉደል፣ ንብረት መውደም፣ መፈናቀል እየተሰማ ነው። ይህን ተከትሎም የመማር ማስተማር ሂደት መስተጓጎል፣ የኢኮኖሚ አለመረጋጋት እየተፈጠረ መሆኑን በየቀኑ የሚወጡት ሪፖርቶች ይጠቁማሉ። ግጭቶቹና አለመረጋጋቶቹ ከአንዱ ወደ ሌላኛው የሚሻገር ነው። በዚህ ክልል ውስጥ ከሚሰሙና ከሚፈጠሩት ግድያዎች አንዱ በሶማሌና በኦሮሚያ ክልል ድንበሮች ላይ በሶማሌ ልዩ ኃይል በድንበር አካባቢዎች እየተፈጸመ ያለው ግድያ እንደሆነ ህዝቡና የኦሮሚያ ክልል ባለስልጣናት ይናገራሉ። አርብ ጠዋት ታህሳስ አምስት ሁለት ሺህ አስር ዓመተ ምሕረት በምዕራብ ሐረርጌ ዞን ሀዊ ጉዲናና ዳሮ ለቡ ወረዳዎች የተፈጸመው ደግሞ ከዚህ ቀደሞቹ የተለየ መሆኑን የኦሮሚያ ክልል የምዕራብ ሐረርጌ ዞን የኮሚኒኬሽን ጉዳዮች ኃላፊ አቶ አብዱረዛቅ መሐመድ ለአሜሪካ ድምጽ ተናግረዋል። አካባቢዎቹ በየትኛውም አቅጣጫ ቢሆን ከሶማሌ ክልል ጋር አይዋሰኑም ብለዋል። ዛሬ በተጣራ ባሉት መረጃም በእነዚህ ወረዳዎች ውስጥ ቁጥራቸው የበዛ ሰዎች ሞተዋል፣ ቤቶች ተቃጥለዋል፣ ሰዎች ከቀያቸው ተፈናቅለዋል ይላሉ። እነዚህ ሀቢ ጉዲና ዳር ወደ ሚባሉ ወረዳዎች ሶማሌ ክልል ወይም ደግሞ ክልል አምስት ጋር ድንበር የለንም፣ ጉርቢትናም የለንም። ባሌ በዛ በኩል አርሲ ነው፣ በዛ በኩል ምስራቅ ነው ሁለተኛ አሁንኛ ከሶማሌ ክልል ወይም ደግሞ ከክልል አምስት ጋር ጉርብትና ያለን ሜሶና ወረዳ አካባቢ ነው ያለው። እዛ አካባቢ ያው እንደሚታወቀው በዚሁ በታህሳስ ወር ታህሳስ ሁለት ታህሳስ ሶስት የታጠቀ የሶማሌ ኃይል በሜሶ ወረዳ ኩፋ ሳዋ፣ ቡሪ ሙሉ አካባቢ ስድስት ሰው ገሎብን፣ አምስት ሰው ቆስሏል። ወደ ዶባ ምስራቅ ፍራ የምትባለው ቦታ ላይም አንድ ሰው ይገለብናል። ይሄ ማለት ጉርብትና ያለበት ቦታ ማለት ነው። ሀዊ ግድና ጋሮ ለቡ በተመለከተ ችግሩ የተፈጠረው ሀዊ ግድና ነው። የሶማሌ ተወላጅ ዜጋ ሞት የሚባለው ችግሩ የተፈጠረበት ቦታ ሳይሆን ጋሮ ለቡ ላይ ነው። ጋድሎ የምትባል ማለት ነው። አንደኛ ሀዊ ግድና ላይ ችግሩ እንዴት ተነሳ የምለው ነገር ማብራራት ያስፈልጋል ማለት ነው። ችግሩ የተነሳው መቼው ባናውቅም ቅም ታዎ እና ኢብሳ የሚባል ሁለቱ ቀበሌ ላይ ነው። አርብ ቀን ከጠዋቱ ሶስት ሰዓት ላይ የታጠቀ የሶማሌ የታጠቀ ሀይል በሶስት ቦታ ተቀናጅቶ ፕሮግራም እንዳድርጎ ማለት ነው። ቶክሲካፍታ ቶክሲካፍት ና ታቦ የምትባል ቀበሌ ላይ ብዙ ቤቶችን ያቃጥላል፣ ያሳድዳል፣ ሰው ይሰደዳል። እዛ ይብሳ ላይም ይሄን ያህል እንትን ይፈጥር ና በዛ አካባቢ የሰው ሞት ቁሱን ሊትፈጣል ማለት ነው። ይሄ ታቦ ና ይብሳ ምለው ወረዳው ኦሮሚያ ክልል ነው። ኦሮሞች ናት የተሰደዱት ማለት ነው። ቶክስ የሶማሌ የታጠቀ ኃይል ነው ማለት ነው። ይሄ የተፈጸመው አርብ ቀን ነው ማለት ነው። ይሄ ሆኖ ሳለ ነው ጋትሎ ላይ ተፈጠረ የምባለው። እነዚህ አርብ ቀን ላይ የታጠቀ የሶማሌ ሀይል የፈጠረው ችግር ወይም ደግሞ ግድያ ሲፈጥር ከዛ ከሞቱት ውስጥ አንዱ አመድጣህ ነው አመድንጣህ ነው ይባል። እስካሁን ድረስ ያው ጉዳዩ የጠራ ስለሆነ ነው ኮሚቴ ተባቅሮ ይሞታል። ሲሞት ይህ ጋድሎ ላይ ይህ ሰው በጥይት እርምታ በአንድ ቦታ ተሰብስቦ ያሉትን ሰላማዊ ዜጎች ላይ እርምጃ ይወስዳል ማለት ነው። እርምጃ መውሰዱ ተገቢ ነው ተገቢ ነው ማለት አይደለም። ተገቢ አይደለም፣ አንድም ዜጋ ተገቢ አይደለም። ይህንን በተመለከተ የጋድሎ ህዝብ ሶማሌ እዛ ውስጥ ከነሱ ጋር ከምኖሩትም ይሁን ካሉ ሶማሌ ተወላጅ ጋር ሰላማዊ ነው ማለት ነው። የጠላትነት መንፈስ የለውም። ኢቨን ችግሩ ራሱ አልተፈጠረም እዛ ይሄ ክስተት የተፈጠሩ አስራአንድ ተኩል ሰዓት አስራአንድ ሰዓት ተኩል በኋላ ነው ማለት ነው። ከዛ በኋላ ችግሩ ከታኦ ና ከኢብሳ ይዘልና ና በንጋታው ቅዳሜ ቀን አሁንም በዚሁ በታጠቀ የሶማሌ ሀይል እጀር የሚባለው ቦታ ና ጸጋዳባ የምትባለ ቦታ ላይ ድሬቲ ቀበሌ ላይ አሁንም ተኩስ ይከፍታሉ። በዚህ ተኩስ ወደ ሀያ ዘጠኝ የሚሆኑ የኦሮሞ ንጹሀን ዜጋዎች ሞተዋል። ወደ አስራ ሰባት መሆኑ ቆስለዋል። በአጠቃላይ የዛሬም ብጨምር ስምንት መቶ ስድስት ቤቶች ተቃጥሏል። ወደ አስራ አራት ሺህ የሚሆኑ ሰላማዊ የኦሮሞ ተወላጅ ከቤው ከንብረቱ ተፈናቅሎ በአሁኑ ሰዓት በየጢሳው በተለያየ ቦታ ላይ ይኖራል ማለት ነው። አቶ አብዱረዛቅ አያይዘው በሁለቱ ወረዳዎች የሚኖሩት የኦሮሞ ብሔረሰብ አባላት ይህ ግድያና ጥቃት የተፈጸመባቸው በመኖሪያ ሰፈራቸው ነው ይላሉ በቤታቸው በመሬታቸው ባሉበት እየኖሩ በታጠቀ የሶማሌ ኃይል በቀበሌዋቸው መጥቶ ተኩሱ ከፍቶባቸው በተኩሱ እንዳልተደረሰባቸው ናቸው ማለት ነው። በሶማሌ ክልል በተለይ ከጂጂጋ ከተማ ስድስት መቶ ሺህ ሰው በላይ ከተፈናቀለ በኋላ የተለያዩ አካባቢ የሚኖሩ የሶማሌ ተወላጆች ስጋት አለባቸው ይላሉ። ምክንያቱ ደግሞ ከጂጂጋ ከተማ የተፈናቀሉት የኦሮሞ ብሔረሰብ አባላት በመሆናቸው የኦሮሞ ብሔረሰብ አባላት በሚኖሩበት አካባቢ ያሉ የሶማሌ ተወላጆች ስጋት ውስጥ ናቸው ይላሉ። በዚህም ምክንያት በ ጋዱሎ ቀበሌ ውስጥም ባለው መጠለያ ቦታ ተሰባስበው ነበር። ግለሰቡ ተሰባስበው ባሉበት ቦታ ነው ግድያውን የፈጸመባቸው ብለዋል። ጋዱሎ የምትባል ቦታ ከተማ አለችም ገጠነች ፖሊስ ጣቢያ የላትም ቀበሌ ግቢ ነው አርሶ አደር የቀበሌ ግቢ ነው አንድ እሱ ነው። ሁለተኛ ችግሩ የተፈጠረው በሶማሌና በኦሮሞ መሀል የተፈጠረ ግጭት ወይም ደግሞ ቶክስ መካከል ሳይሆን በአንድ ግል ተነሳሽነት የተፈጸመ ግድያ ነው ማለት ነው። ስለዚህ ይሄንን የኦሮሚያ ክልላዊ መንግስት አውጉዟል ማለት ነው። አውጉዟል፣ ህዝቡም አውጉዟል። የጋርሉ ህዝብንም አይወክልም፣ የዳብለ ወረዳን ህዝብ አይወክልም፣ ኦሮሞና ኦሮሚያንም አይወክልም ብሎ አውጉዟል፣ ህዝቡም አውጉዟል። በጂጂጋ ዩኒቨርሲቲ መምህር እንደሆነ የገለጸልን አቶ ጀማል አሊ የተባለ የሶማሌ ብሔረሰብ ተወላጅ ለአሜሪካ ድምጽ እንደተናገረው በጋድሎ ውስጥ ህይወታቸው ካለፈው የሶማሌ ተወላጆች መካከል ቤተሰብ እንዳለው ገልጾ በዛ አካባቢ የልዩ ኃይል ፖሊስ ሊገባ አይችልም፣ ድንበርም የለም ሲል ይከራከራል። የኦሮሚያ ኮሚኒኬሽን ቢሮ የሚያቀርቡት ሁሌ ልዩ ፖሊስ ልዩ ፖሊስ የሚለው ቦታው ከአረብ መቶ ኪሎ ሜትር ይርቃል እራሱ ከሶማሌ ክልል ድንበር ላይ፣ ማለት ድንበር ላይ ያለ ቦታ አይደለም። ቦታው ከአረብ መቶ ኪሎ በኦሮሚያ እምብርት መሀል ላይ። ሁሌ ደግሞ የሚያሳቡት እነሱ ልዩ ፖሊስ ልዩ ፖሊስ ነው። ልዩ ፖሊስ እዛ የሚያደርሱ ደረጃ ራሱ አለ እ እኔ ያልገባኝ አንድ ልዩ ፖሊስ እዛ ስለ ሄደው ልዩ ፖሊስ ወይስ በነፋስ እንደሄደው ነው ያልገባኝ። ብዙም ጊዜ ይሄን የሚያቀርቡት በየጊዜው የሰው ህይወት እየጠፋ ነው። ነገር ግን በግልጽ የሚነገር ነገር የለም መግለጫ ብቻ ነው የሚሰጠው ይላል። ይህ ወጣት መፍትሄው ሁኔታው በግልጽ ተነግሮና ተወያይቶ ወደ ሰላም መምጣት አለበት ባይ ነው። በሁለቱ አካል ላይ ወይንም በትጋጭት የኦሮሚያው እና በሶማሌ ሰላማዊ በሆነ መልኩ በወንበር ላይ ተገኝ የበላይ አካል ወይም የበላይ አካሉ

የኦሮሚያ ክልል የምዕራብ ሐረርጌ ዞን የኮሚኒኬሽን ጉዳዮች ኃላፊ አቶ አብዱረዛቅ መሀመድ በበኩላቸው እኛም የምንለው ይህንን ነው። ቦታው በፍጹም ከሶማሌ ክልል ጋር የሚዋሰን አይደለም። ድንበር ጥሶ የገባ የሶማሌ ክልል ልዩ ፖሊስ ነው። ነዋሪዎቹን ከነ መኖሪያ ሰፈራቸው እሳት ለቆ ከስምንት መቶ በላይ ቤቶችን አቋጥሎ ሀያ ዘጠኝ የኦሮሞ ማህበረሰብ ተወላጆችን የገደለው ይላሉ በዚህ አካባቢ ቢ የተፈጸመውን ግድያ በተመለከተ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በጋዱሉ ውስጥ በሶማሌ ማህበረሰብ አባላት ላይ በፖሊስ ጣቢያ ውስጥ የጅምላ ግድያ ተፈጽሟል ብለውታል። የዞኑ የኮሚኒኬሽን ኃላፊ ደግሞ በገጠር ቀበሌ ውስጥ በቦታው ምንም አይነት ፖሊስ ጣቢያ የለም ብለዋል። የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ይህ ሁሉ ግድያ የሚፈጸመው ጠቅላይ ሚኒስትሩ በሚመሩት ሀገር ውስጥ በመሆኑ ኃላፊነቱ መውሰድ ያለበት መንግስቱ ራሱ ነው ይላሉ። መቼም ይሄ ሁሉ የተከናወነው በእሳቸው አስተዳደር ውስጥ የተደረጉ ነገሮች ናቸው። ከሌላ አካባቢ የመጣ አይደለም። አድራጊውም ፈጣኒም ይህ ሁኔታ የተፈጸመው በእሳቸው አስተዳደር ውስጥ ነው እና ለይምሰል ያህል መጥተው የሀዘን መግለጫ መስጠት እኔ ነገሩ የማይመስል ነው። በሌላው ነው የሚለው፣ በግሌ በአጠቃላይ እኮ በሶማሌና በኦሮሞ መካከል የሚደረገው ከአሁን በፊት አብሮ ቆይቶ ኖሮ አሁን በኢህአዴግ ዘመንም ለሀያ አምስት አመት ሙሉ በሰላም አብሮ የቆየ ህብረተሰብ አሁን ተነስቶ በዚህ በተወሰነ ጊዜ ውስጥ ተነስቶ በመሀሉ ይህን እንዲህ አይነቱን ነገር የሚፈጥር ህዝብ አይደለም። ሰምታችሁ ከሆነ ከአሁን በፊት ታጣቂዎች በዛ አካባቢ ክቡር ጠቅላይ ሚኒስትሩ ከራሳቸው ታጣቂዎች አሉ፣ ታጥቆ እዛ አካባቢ ህዝብን ጸጥታ የሚነሱ አሉ። መንግስት ክትትል እያደረገ ሁኔታውን ለህዝብ ይገልጻል ብሎ ተናግሮ ነበር። ከትንሽ ጊዜ በኋላ ደግሞ እንደምታውቁት ጫት ነጋዴዎች ናቸው የእኛው ሰዎች ናቸው ይህን የሚያደርጉት ሙሰኞች ናቸው፣ የራሳቸውን ጥቅም የሚያሳድዱ በጫት ላይ የተሰማሩ የህዝብን ጸጥታ የሚነሱ ናቸው ነበር። አሁን ደግሞ ተነስቶ ይሄ ህዝብ ላይ ሰላማዊ ህዝብ ላይ ያውም አርሶ አደር ላይ የተቃጣውን የህዝብ እልቂት እኔ አሳፋሪ ነው በዚህ አይነት መግለጫ መስጠታቸው። የታጠቀው ኃይል እሳቸው በሚያስተዳድሩበት ሀገር ሱማሌ ሌላ መንግስት ሆኖ አይደለም። በአንድ ባንዲራ ስር ያለን ሌላ የራሱን ተገንጥሎ መንግስት የመሰረተ አይደለም። የሚያስፈራም አይደለም። በአንድ ህገ መንግስት ስር ነው ያለ ነው። ሁላችንም መንግስት አለ ብለን የምንኖርበት መንግስት አልባ አይደለንም። ስርዓቱም፣ ህጉም ሁሉም የሚገዛን ህዝቦች ነን። አቶ ሙላቱ አያይዘው በዚህም ሆነ በዚያ በየቀኑ ዜጎች እየሞቱና አለመረጋጋት እየተፈጠረ ነው። ለዚህ ቀውስ ከመንግስት ውጭ ተጠያቂ አካል አይኖርም፣ መፍትሄውም በመንግስት እጅ ነው ባይ ናቸው። በሌላ በኩል በተለያዩ የኦሮሚያ ክልልና ከተሞች ውስጥ የተቃውሞ ሰልፍ መካሄዱን ነዋሪዎች ለአሜሪካ ድምጽ ተናግረዋል። በቄለም ወለጋ ዞን በደንቢዶሎ ከተማ፣ በኢሊባቡር ዞን በመቱ ከተማና በምስራቅ ወለጋ ዞን ጉደቱ አርጆ ከተማ እንደዚሁ እንዲሁም በትላንትና እለት በነቀፍት ከተማ የተቃውሞ ሰልፍ መካሄዱን ነዋሪዎች ተናግረዋል። በዚህ የተቃውሞ ሰልፍ በድንበር ላይ በልዩ ኃይል ፖሊስ የሚፈጸመው ግድያ ይቁም፣ የጠቅላይ ሚኒስትሩ ንግግር ለአንድ ወገን ያደላ በመሆኑ አንቀበለውም፣ በጨለንቆ የተደረገውን ግድያ እንቃወማለን የሚሉና በአጠቃላይ በኢትዮጵያ የሚፈጸሙ ግድያዎች ሊቆሙ ይገባል የሚሉ መልእክቶችን ያዘሉ እንደሆነ ለአፋን ኦሮሞ ዝግጅት ክፍላችን ተናግረዋል። በሌላ በኩል በኤሌ አባቦራ ዞን በመ መቱ ከተማ የኮሚኒኬሽን ጉዳዮች ኃላፊ የሆኑት አቶ ወንድሙ በቀለ በዛሬው ዕለት በከተማቸው የተደረገውን በመቱ ከተማ ሰልፍ በተመለከተ ማምሻውን አነጋግሬያቸው ነበር። እንግዲህ ተቃውሞ ከትላንት ጀምሮ ነው በከተማችን ሲካሄድ የነበረው። ተቃውሞውንም ራሱ ሲሳተፉ የነበሩ የኮሌጅ ተማሪዎች ናቸው። እንደሱም ጥያቄ ሐዘናችን መግለጽ አለብን የሚል ነገር ነው የሚያነሱት። ቸውም በኦሮሚያና ህዝብ ላይ የሚደረገው ግድያ መቆም አለበት። እኛ ለትምህርት ቤተሰቦቻችን ለትምህርት ብለን ወደዚህ መጥተናል። ቤተሰቦቻችን ደግሞ በተለያዩ ምክንያቶች እየሞቱ ስለሆነ መቆም አለበት የሚል ነው ሀዘናቸውን ሲገልጹ የነበሩት። በዛሬው ዕለት ሰላማዊ ሰልፉ ቀጥሎ የመቱ ከተማ ሁለተኛ ደረጃ ትምህርት ቤት በዚህ ሰልፍ ላይ ተሳትፏል። እነሱም ሀዘናቸውን በኦሮሚያ ላይ የሚደረገው ግድያ በኦሮሞ ህዝብ ላይ የሚደረገው ቁም አለበት የሚለውን አዝናቢ እየገለጹ ነበር ማለት ነው። ከገለጹ በኋላ ወደ የትምህርት ቤታቸው የኮሌጅ ተማሪዎች ወደ ኮሌጅ ገብተዋል። በዚያ ደረጃ ተማሪዎችም እንዲሁ ወደ ትምህርታቸው በሰላም ተመ ገቡ። ሰላማዊ ሰልፉም በሰላም ነው የተጠናቀቀው ማለት ነው። እንደ መንግስት በእናንተ በኩል የምትወስዱት እርምጃ ምንድን ነው? ለጥያቄዎቻቸው እንግዲህ ዋናው ነገር ዞኑ የተከበሩ ዋና አስተዳዳሪ አቶ መራቡሊም ሰልፉ ላይ ተገኝተው ንግግር አድርገዋል ዋናው ነገር ያው ተማሪዎች ትምህርታቸው ማለት የለባቸው መንግስትም በዚህ ነገር ላይ ትኩረት አድርጎ እንዲሰራ በእኛ በኛ እያደረግ እየተደረገ መሆኑን አንስተው ሰላም አይሰፉ ላይ ንግግር አድርጉ አድማጮች የሶማሌ ክልል የኮሚኒኬሽን ጉዳዮች ኃላፊ የሶማሌ ክልል ፕሬዚዳንትና የፕሬዚዳንቱን አማካሪ በእጅም ስልኮቻቸው እንደዚሁም በቢሮቸው ስልክ በተደጋጋሚ ሙከራ አድርገን ልናገኛቸው ጥረት አድርገናል፣ አልተሳካልንም። እንዳገኘናቸው ምላሻቸውን ይዘን ለመመለስ ቃል እንገባለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።